በኢህአዴግና በአጋሮቹ ብቻ የተያዘው የኢትዮጵያ ፓርላማ ከቀጣዩ አገር አቀፍ ምርጫ በፊት መስተካከል እንዳለበት የተቃዋሚ ፓርቲዎች እየተናገሩ ነው። መንግስት ከካቢኔው ስብጥር ይልቅ በፓርላማው ወካይነት ላይ ይበልጥ መስራት እንዳለበትም ነው ያመለከቱት። የምርጫ ስርአቱ ሊሻሻል እንደሚችል የጠቆመው የኢትዮጵያ መንግስት አሁን ወይም መቼ በሚል ዘለቀ ያለውን የተቃዋሚዎች አካሄድ ግን ተችቷል። እስክንድር ፍሬው ተከታዩን ከአዲስ አበባ አጠናቅረዋል። በጥልቀት የመታደስ እርምጃ መጀመራቸውን ያስታወቁት የኢትዮጵያ መንግስትና ገዢው ፓርቲ ኢህአዴግ የመጀመሪያ እርምጃ የካቢኔ ሹምሽር ሆኗል። የ15 ዓመታት ጉዞውን የገመገመው ገዢው ፓርቲ ኢህአዴግ የመንግስትን ስልጣን ለግል ኑሮ ማመቻቻነት መጠቀም ከችግሮቹ አንዱ እንደሆነ አስታውቋል። የህዝቡን ጥያቄ ለመመለስ መንገድ መጀመሩንም ጠቁሟል። ይህንን ስልጣን ይበልጥ ለህብረተሰባዊ ለውጥ መሳሪያ አድርጎ ለመጠቀም ያስችላል የተባለው አዲስ ካቢኔም ነው ሰሞኑን ይፋ የተደረገው። ሀያ አንድ አዳዲስ ሚኒስትሮች የተካተቱበትን ካቢኔ ለፓርላማው አቅርቦ ያጸደቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስብጥሩ ታስቦበት የተሰራ መሆኑን ጠቁመዋል። የመንግስት የመገናኛ ብዙኃንም የካቢኔውን ስብጥር ከተዋጽኦ አንጻር አስልተው አቅርበዋል። ጠቅላይ ሚኒስትሩ ለፓርላማው በሰጡት ማብራሪያም ካቢኔው ወካይ እንዲሆን ጥረት መደረጉን ጠቁመዋል። የብሔራዊ ተዋጽኦም መጀመሪያ ብቃትን ካስመሰከርን በኋላ ቀጥሎ በተቻለ መጠን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሚኒስትሮች ምክር ቤት የኢትዮጵያን መልክ መምሰል ያለበት በመሆኑ በተቻለ መጠን ከሁሉ ብሔር ብሔረሰቦች ብቃት ያላቸውን አመራሮች ለማግኘት ጥረት ተደርጓል። የተቃዋሚ ፓርቲ መሪዎች ግን ከካቢኔው ይልቅ የፓርላማው ስብጥርና ወካይነት ጉዳይ አሳሳቢ መሆኑን ይናገራሉ። የመላው ኢትዮጵያ አንድነት ድርጅት ፕሬዝዳንት ዶክተር በዛብህ ደመሴ ከእነዚህ አንዱ ናቸው። ዋናው ፓርላማው ያማ የሚኒስትሮችንማ ብትወስድ እኮ ሚኒስትሮቹ እኮ በየትኛውም ዓለም ምርጫውን የሚያሸንፈው ፓርቲ ነው ሚኒስትሮቹን የራሱን ሚኒስትሮች የሚመርጠው እና የሱን ዓላማ የሚያራምዱ ሰዎች ናቸው ሚኒስትሮች የሚሆኑ። ፓርላማ ውስጥ ግን የሕዝቡን ድምፅ ነው የሚያሰሙት። ዶክተር በዛብህ እንደሚሉት በአገሪቱ ለተፈጠረው የህዝብ ቅሬታ አንዱ ምክንያት የ2007ቱ ምርጫ ውጤት ነው። ፓርላማው ሙሉ በሙሉ በኢህአዴግና በአጋሮቹ ባይያዝና ተቃዋሚዎችም ቢገቡ ኖሮ አሁን ያለው ችግር ላይፈጠር ይችል እንደነበርም ያምናሉ። ተቃዋሚዎች በፓርላማው ላለመወከላቸው አንዱ ምክንያት በአገሪቱ ያለው የአብላጫ ድምፅ የምርጫ ስርዓት መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳሌ ተናግረዋል። ይህንን ለማሻሻልም ከ2003 ጀምሮ ጥናቶች ሲደረጉ መቆየታቸውን ጠቅሰዋል። በዚህም መሰረት አሁን ካለው የአብላጫ ድምፅና ከተመጣጣኝ የውክልና ስርዓት የተዳቀለ ሌላ የምርጫ ስርዓት እንዲኖር እንደሚሰራ ገልጸዋል። በሀገሪቱ ተመዝግበው ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር በዚህ ዙሪያ ድርድር እንደሚካሄድም አስረድተዋል። ኢህአዴግ ብቻውን የሚወስነው ጉዳይ አይደለም። በዚህ ጉዳይ ላይ ያገባኛል የሚሉ ኃይላትን በማሰባሰብ ከሚመለከታቸው በህጋዊ መንገድ ከተመዘገቡ የተቃዋሚ ፖለቲካ ፓርቲዎች ጋር በመሆን በመደራደር ምን አይነት የምርጫ ስርዓት በሀገራችን ቢተከል ዴሞክራሲውን የበለጠ ልምምድ ለማድረግ ይጠቅመናል የሚል የድርድር ሁኔታ እንደሚኖር የተቀመጠ ነው። በዚህ ድርድር ላይ የሚደረስበት ድምዳሜ ላይ ተመስርተን ማስተካከያ ማድረግ ያለብን ህጎችም ሆነ አስፈላጊ ሆኖ ከተገኘና ይሄ ድርድር የሚደርስበት ውጤት ሕገ መንግስታችንን ማሻሻል አስፈላጊ ሆኖ ከተገኘም ይህንኑ ማሻሻያ ያለማቅማማት በመውሰድ የዴሞክራሲ ምህዳሩን የማስፋትና ህዝባችን ውክልናው እኛ ራሳችን ታግለን ያመጣንለት የዴሞክራሲ ጉዳይ እንደመሆኑ መጠን ለዚህ ባለን ጽኑ እምነትና እንደዚሁም ደግሞ ቁርጠኝነት ላይ ተመስርተን የምናካሂደው ጉዳይ ይሆናል። የድርድሩ የጊዜ ሰሌዳና የተሻሻለው የምርጫ ስርዓት ከመቼ ጀምሮ ተግባራዊ እንደሚደረግ በጠቅላይ ሚኒስትሩ አልተገለጸም። ተቃዋሚዎች ግን ድርድሩ በፍጥነት እንዲካሄድ ይፈልጋሉ። ንግግሩም በምርጫ ስርዓቱ ላይ ብቻ እንዳያተኩር ያሳስባሉ። የመያዱ ዶክተር በዛብህ ደምሴ ይህንኑ ያንጸባረቁት መጀመሪያ ሰላም ለማግኘት መነጋገር አለበት፣ አሁን ያለውን የምርጫ ህጉንም እናሻሽላለን ብሏል አስፈላጊ ከሆነ ህገ መንግስቱን የምናሻሸላለን ብለዋል። ይህን ሁሉ ለማድረግ በቅድሚያም ከመናገሩ ብቻ መናገር ምንም ቁቁም ነገር የለም። ተግባራዊ ማድረግ አለበት። በአስቸኳይ መነጋገር አለበት፣ ተግባራዊ ማድረግ አለበት ነው እንጂ ዝም ብሎ መናገሩ ምንም አይጠቅምም፣ ፋይዳ አይኖረው። በገዥው ፓርቲና በአጋሮቹ ብቻ የተያዘው የአሁኑ ፓርላማ ጉዳይ የድርድሩ አካል መሆን እንዳለበትም ተቃዋሚዎች ይናገራሉ። የኢትዮጵያ ራዕይ ፓርቲ ኢራፓ ፕሬዚዳንት አቶ ተሻለ ሰብሮ እንዳሉትም የፓርላማውን ተዋጽኦ ለማሻሻል ቀጣዩን አገር አቀፍ ምርጫ መጠበቅ አያስፈልግም። ለዚህ የሚሆን የመፍትሄ ሀሳብ ሊገኝ የሚችለውም በመንግስት በፓርቲዎችና በሚመለከታቸው አካላት ከሚደረግ አጠቃላይ ውይይት መሆኑን ያስረዳሉ። አራት አመት 2012ን መጠበቅ የለብንም እና ስድስተኛ ዙር ከወዲሁ ምን መደረግ እንዳለብን እንዴት መፈታት እንዳለብን ከዙ ከጋራ ውይይት መውጣት አለበት ነው ይህን እያልኩት ስለዚህ ምንድን ነው መደረግ ያለበት? ከወዲሁ በፖለቲካ መድረክ ውይይት መድረክ ላይ የጋራ መድረክ ላይ መተቸት አለብን እርስ በርሳችን ጤናማ ሆነ ትችቶችን አካሄደን ተወያይተን ተከራክረን ሕገ መንግስታዊ ማዕቀፍ ዙሪያ ላይ ምን መደረግ እንዳለበት ሕገ መንግስቱ አሁን ባለው ሕገ መንግስት ሕገ መንግስቱ መሻሻል ባለባቸው ዙሪያ ተነጋግረን እንደ ጋራ ቤት የዘመመውን ቤታችን እንዴት መጠገን እንደሚገባን ስንዋይ ከዛ አንዱ ሊሆን የሚችለው የምርጫ ጉዳይ ነው። የምርጫ ስርዓት ጉዳይ ነው። አሁን መንግስት እያለ ያለው ጉዳይ ውስጥ፣ ስለዚህ እንዴት አኮሚዴት ወይም እንዴት እናስገባው በሚባልበት ጊዜ ሌላቸው ቸኳይ ምርጫ ይካሄድ ወይም በውክልና ይግቡ ወይ፣ ያለፈው አብሮ ይታሰብ፣ አናውቀም። ውይይት ነው የሚያመጣ የውይይት ውጤቱ የሚሆነው። እንደዚህ አይነቱ የተቃዋሚዎች አካሄድ ትክክል እንዳልሆነ የኢትዮጵያ መንግስት ይናገራል። በተለይ የጊዜ ሰሌዳውን ያልጠበቀ ምርጫ ማካሄድ የሚታሰብ እንዳልሆነ በቅርቡ መግለጫ የሰጡት የቀድሞው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ገልጸዋል። ኔቨር ኮስ ኢትዮጵያን ኦፖዚሽን ጥያቄውን እያቀረብክ ያለኸው አሁኑኑ ካልሆነ የሚሉትን የኢትዮጵያ ተቃዋሚ ቡድኖች በማሰብ ነው። አሁን ወይም መቼም የሚሉትን የእነዚህን ቡድኖች ጥያቄዎችና ፍላጎቶች ማስተናገድ እንደማንችል ግልጽ ነው። ምክንያቱም እነርሱ የሚፈልጉት ሁሉም ነገር አሁኑኑ እንዲፈጸም ነው። ያ ጤናማ ጥያቄ አይደለም። እኛ ለማድረግ እየሞከርን ያለነው የምርጫውን የጊዜ ሰሌዳ ጠብቆ መሄድ ነው። አሁን በስራ ላይ ያለው የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት በ2007 የተካሄደውን አገር አቀፍ ምርጫ ተከትሎ የተቋቋመ ነው። ኢህአዴግ በስልጣን ላይ በቆየባቸው 25 ዓመታት ከታዩት ሌሎች ፓርላማዎች ጋር ሲነጻጸርም አንድም ተቃዋሚ ወንበር ያላገኘበት የመጀመሪያው ፓርላማ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።